Gabbina Salam, salam, DJ Fancy. That's a brand name. That's a brand name. I stand behind it. I guarantee it. They know that, even if they don't know me anymore more than they know the, the the chairman of General Mills. DJ Fatu. My man. God loves me. ሰላም ሰላም፣ ጤና ይስጥልኝ፣ ዲጄ ፋቱ ነኝ። ከስቱዲዮ 13 ከአሜሪካን ሬዲዮ በቀጥታ ወደ እናንተ የሚተላለፈው የአርቡ ጋቢና ቪኦኤ ፕሮግራማችን ተጀምሯል። በዛሬው ፕሮግራማችን ላይ እንደተለመደው አርብ ነው አርብ የቀጠዴ ብለነው አብአር አሪፍ አሪፍ ሙዚቃዎች ወደ እናንተ ይደርሳሉ። ፕሮግራሜን የምጀምረው ዛሬ በቴዲዮ ነው። ቴዲዮ ባለፈው ሳምንት አዲስ አልበም አውጥተዋል አራዳ የተሰኘ እንግዲህ ቴዲዮን የምደውለን እናስገባዋለን ወደ በኋላ። በቴዲዮ ሎሎሎ አርባ ምንጭ በሚለው ሙዚቃ እንጀምራለን። ወደ አርባ ምንጭ ነው የምንወስዳችሁ። እንዴት ናችሁ? ከአርባ ምንጭ ስ ዲጄ ፓትሮ ሌት ስ ጎ አድማጮች ያደመጣችሁት ከአዲሱ ከቴዲዮ አልበም ላይ ነው የጋበዝኳችሁ፣ ሎሎሎ ይሰኛል። ስለዚህ ሙዚቃም ሆነ ስለሌላው ነገሮች በሙሉ ሊያስረዳን ጋሽ ቴዲዮ መስመር ላይ አለ። ሰላም ቴዲ። ሰላም ሰላም። እንዴት ነው? ደህና ይስጥልኝ። ቴዲ፣ ከረጅም ጊዜ በኋላ እንዴት ነው ሁሉ ነገር? ሰላም ነው። በጣም ደህና ነኝ። በመጀመሪያ እንኳን ደስ አለህ። አልበም ሰርቶ ማውጣት ማለት በጣም በከበደበት ጊዜ አልበም ሰርተህ ስላወጣ እንኳን ደስ አለህ። እንኳን አቦ ደሳለና። እንግዲህ ባለፈው ሳምንት አዲሱን አልበምህን አውጥተሃል። አዎ። እንግዲህ ይሄ ከጀርባ ያለው ሙዚቃ አለ ሎሎሎ፣ በእሱን ጀምርና እስኪ ምንድን ነው፣ ስለዚህ ሙዚቃ ንገርን እስኪ። ስለ ሎሎሎ እና ለሌሎቹ ሙዚቃዎች እንጫወታለን፣ እናወራለን። ዛሬ ስለ አልበማ ተኩረን አንድ የተወሰነ ደቂቃዎች እናወራለን። ደስ ይለኛል። ደስ ይለኛል። በዚህኛው ሙዚቃ እንጀምራ በሎሎሎ በተሰኘው ሎሎሎ። አርባ ምንጭ ምን ማለት ነው ሎሎሎ? እስቲ ንገረኝ። ሎኦ ሎኦ ማለት ሰላም ሰላም ማለት ነው። በምንኛ ሎኦ ሎኦ ነው? አዎ፣ ስታፈጥነው ሎሎሎ ይናል። እና ሰላም ሰላም ከአርባ ምንጭ ነው። ቪዲዮ ተሰርቷል። አጋጣሚ የሆነ ስትደውልልኝ አሁን ከለር እየሰራ ነበረ። ኦኬ። የቪዲዮን ኤዲቲንግ ላይ ናቸው። ኤዲቲንግ ላይ በጣም ጥሩ ሆኖ ይወጣል። በቅርቡ ቪዲዮ ቪዲዮ ኔክስት ዊክ ምናምን ዩቲብ ላይ ምናምን ይገባል ብዬ እገምታለሁ። በጣም አሪፍ። እስቲ በአጠቃላይ ስለ አልበም ስለ አዲሱ አልበም፣ እንግዲህ የሂፕሀፕ አልበም ነው። ሂፕሀፕ ኢትዮጵያ ውስጥ በጣም አስቸጋሪ ጊዜ አሳልፈዋል። ከዛ በኋላ ግን አሁን ጥሩ እየሆነ መጥቷል እና እስቲ ስለ አልበምህ ንገረኝ። አልበሙ በጣም ያው ብዙ ጊዜ የተደከመበት ነው። ማለት ያው ለፍተንበታል። ያው ጥሩ ነገር ለመስራት ተሯረጥንበታል። ይወጣል ከተባለበት ጊዜ ብዙ ጊዜ ዘግይቶ የወጣው እና ያው አንዳንድ ችግሮች ቢኖሩም ነገሮችንም ያው የሚያጋጥመው ነገሮች አሉ። ሁሉም በቃ ተባብረውን በዚህ ሰዓት መውጣት ስለነበረበት የአድዋ ድል ቀን አውጥተነዋል ማለት ነው። አናቱ ላይ ቀኑ ላይ ነው የወጣው ልክ ነ አስታውሳለሁ። ኢንተርቪችንም አይቻቸው ነበረ። እስቲ የአልበሙ ይዘት ምን ምን ሙዚቃዎች እንዳሉት አድማጮቻችን እንዲያውቁ የአልበሙ ይዘት ምን ምን እንዳካተተ እና ምን ምን ሜሴጆች እንዳሉት ምን ምን አይነት ሙዚቃዎች እንዳካተተ እስኪ ለአድማጮች አስረዳለን። ያው እኔ ያው የሬጌ ስልት አለው፣ የአፍሮ ቢት አለው፣ ሬጌቶን አለው፣ ትራፕ እና ኦልድ ስኩል ሂፕ ሆፕ አለው ምንድነው ሁሉንም በአንድ እንትን ውስጥ ነው ያው እንትን ያልነው የሚገርም ነገር እኔ ሁሉም ላይ ራፕን ማለገው ያው ስታይሌንስ ሳለቅ ማለት ነው። ራፐር ስለሆንክ እና ኦልሞስት ወደ አስራ ሶስት አስራ አራት አርቲስቶች ተሳክቶበታል። ኦልሞስት ስምንት ዘፈኖቹ ላይ ከኢንተርናሽናል ዘፋኝ አሳጥፍ ያለው ኪንግ ኮንግ እና ጀንትልማን ትራክ ፍሬ ላይ ያለው ማለት ነው። ትራክ አፍሪካ ራይዝ የሚ ሚ ነውበታል። ከዛ ውጭ የሀገራችን ደግሞ እነ ጌቴ ያምላይ፣ እነ ዚጊ እና አብርሃምሻን ላይ እነ አሌክስ ድሮ ራፐሮችም ከአዲሶችም ከታትቼ በትም እነ ልጅ እያሱ በጣም ብዙ ልጆች አካትቻለሁ። ከአዲስም ከድሮም ቀላቅዬ ያው እንደምታውቀው ነው አሜሪካን ያው በየጊዜው የሚወጡ አልበሞችን እንደምሰማው ብዙ ፊቸሪንግ ያሳተፋሉ አልበማቸው ላይ ካየ እና ምንድነው ቫራይቲ የሙሉ ስራ አዳዲስ ልጆችንም ይዞ ለመውጣት እና በዚህ ስታይል የማናቃቸውን ሰዎች ወደዚህ ስታይል አምጥቶ ለህዝቡ ጣዕም ያለው ነገር ለማቅረብ ያው የተለፋበት ስራ ነው እዚህ በጣም አሪፍ ሆኗል እናንተ ጋር ባላቅም እዚህ በጣም አሪፍ ሆኗል ህዝቡ ወዲያውን የተዳረሰው ጥሩ እየሄደ ነው በጣም አሪፍ ነው በየክለቡ በየመኪናው በየሬዲዮን ስቴሽኑ በየምኑ እየተሰማ ነው እና በጣም አሪፍ እንትን ለኝ ያለዋል በጣም ጥሩ የመጨረሻ ጥያቄ ላርገልህና እንግዲህ በሙዚቃህ አሁን ብዙ ወጣቶችን ታገኛለህ ብዙ እንግዲህ የኢትዮጵያ የህዝብ ብዛቱም ስናይ ብዙ ከግማሽ በላይ እንደውም ወደ 68 ወደ 70 ፐርሰንት ይጠጋል ወጣት ነው ይባላል እና ለወጣቱ የምታስተላልፈው መልእክት ምንድን ነው? ላይክ አንተ እንደ ወጣት ሙዚቀኝነትህ እንደ ራፐርነትህ እንዲሁም ደግሞ ብዙ ነገሮች አልፋሃል። በቀላሉ አይደለም ነገሮች የተሳኩት እና ምን የምታስተላልፈው መልእክት አለ ለሚያደምጥህ ወጣት? አንድ ወጣት ሚገርምህ የአሁኑ አሁን ያለው ጄኔሬሽን በጣም ደስ ይላል። ፈጣን ነው፣ ነገሮችን ተሎ ለመረዳት ፈጣን ነው። ማለት ስማርቶች ናቸው። አሁን ያለው ትውልድ በጣም ስማርት ነው። ምክንያቱም ኢንፎርሜሽን ቶሎ የመለዋወጥ ብዙ ጊዜ በትምህርት ላይም በምን ላይም በጣም ጎበዞች ናቸው። ማለት አሁን ያለውን ጄኔሬሽን በጣም የማደንቀው ምክንያቱም እኛ ማለት በጣም ደስ የሚል ሞቲቬት የሆነ ነገር ካሰበና ካለመ ያን ግብ ለማሳካት የማያደረገው ጥረትና ጥረት ማያደረገው ውጣ ውረድ የማይወጣው የማይፈነቅለው ድንጋይ የለም እና ደስ ይላል ይሄ ወጣት እና የተሻለ ነገር አለው። አሁን ያለው ጄኔሬሽን ስኬታማ ጄኔሬሽን ነው ልጅ የማስበው እና ብዙ ልጆች ነው ያለው በሙዚቃ ኢንዱስትሪ ውስጥም በፊልም ውስጥም፣ በሁሉም በዲጄዎችም፣ በፕሮሞተሮችም ወጣቶች ናቸው እንዳለ ያሉት እና ደስ ይላል ይሄ ሞቲቬት ሞቲቬሽን በቃ ደስ ይላል። የስራ ፍላጎቱ በጣም ደስ ይላል እና የስራ ፈጠራውም አድጓል። እና ደስ የሚል ጄኔሬሽን እና በአንተ በኩል የምታስተላልፈው መልዕክት ምንድን ነው? አሁን ለወጣቱ ማስተላልፈው መልዕክት እግዚአብሔር ኢትዮጵያ ባርካት፣ ሁላችንም ተስማምተን ተፋቅረን በሰላም በደስታ የምናሳልፍበት ዘመን ይምጣልን ነው የምለው። ለዚህ እንደምርቃት ሁ የማስበው እና ለወጣቱ ማስተላልፈው ለአለማችሁት ና ለአሰባችሁት ነገር ሁሌም ቢሆን ሞክሩ፣ ጣሩ፣ ሁሉም ነገር ይሳካል ነው የሚለው። በጣም አሪፍ። ስለዚህ ተቅታችሁ ስሩ ነው። በጣም አሪፍ፣ በጣም አሪፍ። እንግዲህ ስሩ ነው የሚለው። በጣም አሪፍ። እናመሰግናለን። በጣም ወሳኝ ነገር ነው። እንግዲህ አንተም በሙዚቃም እንደዚህ ወጣቶችን በእንደዚህ አይነት መንፈስ እንደምትደርስ አልጠራጠርም። እንግዲህ ከስራ አቋርጠ ደግሞ ትንሽ ስላወራን እናመሰግናለን። ወደዚህም እንግዲህ ከምጣ ደግሞ በደምብ ቁጭ የምናወራበት ጊዜ ይኖራል። አመሰግናለሁ ቴዲዮ ያንተን ሙዚቃ ጋር ብዛ በቅርቡ መምጣት አይቀርም። ያው በቅርቡ እየታሰበ ነው ምርቃቱን እዛም መጥቼ አንድ ኢትዮጵያ ውስጥ ቀጥሎ ደግሞ እናንተ ጋርም ለማስመረቅ እያሰብኩ ነው። በጣም ኦልሬዲ ፕሮሰስ እያደረግን ነው። ያው ከእግዚአብሔር ጋር ይሳካል ብዬ ገምታለሁ። መጥቼ እዛ አስመርቄ እመለሳለሁ ብያለሁ። ሁለቱም ጋር ነ ኢትዮጵያም እዛም ማስመረቅ የምፈልገውና እሱንን ማድረጋችን አይቀርም በቅርቡ። በጣም አሪፍ እንግዲህ፣ መልካም መልካም መልካም እድል እንመኝላለን። አፍሪካ በደስታ በደስታ አፍሪካ ራይዝን እንጋብዛለን ከጀንትልመን እና ኪንግ ኮንግ ያቀነቀኑትን ሙዚቃ ደህና። አሁን እሺ፣ እሺ፣ አድማጮቻችን ጋቢና ቪኦኤ ነው የምታደምጡት፣ ከዲጄ ፋቱ ጋር። እስቲ ከአዲሱ አልበሙ ላይ ሌላ አንድ ሙዚቃ ላጋብዛችሁ የሬጌ ቫይቭ ያለው አፍሪካ ራይዝ

साथ जाओ मालंकर ስልጣኔ ሲጀመር አንድ ብሎ ከአፍሪካ ጥንት አልተደፈረ ከትሞ ከጫካ በግጥም አርበኛው ጦሩን ቢያነሳሳ ጠላት እንድነስቶ ያ ጥቁር አንበሳ። በግጥም አርበኛው ጦሩን ቢያነሳሳ ጠላት እንድነስቶ ከሀገር መባረረው ባህሉ ጠብቆ ለትውልድ ቢያቆየው ተበላሸ አሉ ባህሌን ዘንገተው። ባህሉ የእኛ ነው ከጥንት የወረስነው ሽለላ ቀረርቶ የጀግና ዘፈነ። Shut the sound every woman is a queen and every man wear a crown A peaceful prayer out every ትንሽ አፍሪካ፣ ያደመጣችሁት የቴዲዮ ሙዚቃ ላይ ያለ ሬጌ ቫይብ ያለው ሙዚቃ ነው። ከጀንትልማን ጀንትልማን የታወቀ የሬጌ አቀንቃኝ ነው። ኪንግ ኮንግም እንደዚሁ አብረን እንቆይ እያልን ዛሬ ሂፓፕ ነው ምጋብዛችሁ። የሂፓፕ ቨርዥን አዲስ ሙዚቃ አግኝቻለሁ። ስካድ ናዲ ይሰኛል። ስራ ስራ፣ ልፋ ልፋ ልፋ፣ ጣር ጋር ምናምን ምናምን ይላል።

مالين يهون عف سلسلو يا جاب شيء كي من سر شيء من لا صرف كلا المرجع بالليل فلوم يم يم روس براس سكيس كورة نفرت وتع وتفرع إلا وما يتصدرع أرادك هون بالفع لراس لبيت بالسرع لسه يولا تلان تجولا سو ملا ما نو منو بالسرع سرع سرع قلا بلا ما شيء بيهون تصفات سكرات سرع قلا بلا سرع قلا بلا سرع سرع دفاع دفاع دره گرا دره سرع I'm not going to be able to ስራ ስራ ስራ ስራ ስራ ዲጀይ ፋቱ ኢን ድ ቢልዲንግ ጋቢና ቪኦኤ ነው የምታደምጡት። ፕሮግራማችን ይቀጥላል። እስካት ናዲ ይሰኛል። ስራ ስራ ይሄ ሙዚቃውን አውጡ። በጣም ተወዳጅነት አግኝቶለታል። ቪዲዮ ደግሞ በጣም በጥሩ በጥሩ በጥንቃቄ በአሪፍ የተሰራ ነው። ተመልከቱት። ሆፕ ሚውዚክ ላይ ሄዳችሁ እስኪ ሌላ አንድ ሙዚቃ ልጋብዛችሁ። እዚህ ተመሳሳይ ሂፕ ሆፕ ነው የምናደምጠው። ኢትዮ ሂፕ ሆፕ ወገቧ ይሰኛል። አሌክስ እና ኤለማን ቪዲዮም አለበት።

We get, Okay. Okay. we get, we we Okay. we we get, we get, we get, we get, we get, we we we we we we Suzas a whisky that's a baby, sugar nawah, bivoke le bois, fikar nawa, be hoke le bois, back yelling, I think a meanwhile awale, the later wealing, so the whisky table, sugar nawa, bihokal bois, fikar nawah, bihokale bois. አሌክስ እና ኤለማን እና ቴዲዮ መጨረሻ ላይ ስማቸውን ይጠራል። ወገቦ የተሰኘው ሙዚቃ እኔ ጋብዝኳችሁ። ዲጄ ፋቱነኝ የምታደምጡት ጋቢና ቪኦኤ ነኝ። ዛሬ ሂፕ ሆፕ ኢትዮ ሂፕ ሆፕ ኢትዮ ጃዝ እንዳለ ሁሉ ኢትዮ ሂፕ ሆፕ ተፈጥሯል። አንቺ ሸገሪ ነው የምታደምጡት። በማስቀጠል በጣም አሪፍ ሙዚቃ ነው፣ እሱን ወደ እናንተ እናደርሳለን። ዲጄ ፋቱነኝ ከጋቢና ጋቢና ቪኦኤ፣ ወንዲ ማክ እና ሃሁ ቢትስ

እናስ ቢለብሱ ጥጡን አሸምነው ዘመን ቢለዋወጥ ያው ሽሮ ሜዳ ነው። እሳቸው ባራዳ ደጃች ውቤ ደምቀው አንሽም ባገር ለብሰች መገኛሽ ቦሌ ነው። ከቦሌ ፒያሳ ሲነሳ ጎበዝ ጀግና ደፋር ልቤ ተብሎ ተሞካሽቶ ሲሄድ ቀልቤ ከዳ ከዳ ከሷ ሜዳ ተውባ አምራ አድማ ማልዳ ዘንቀት ዘንቀት ቀት ስትል ተረማምዳበት መንገዱን ሲከዳይን ጉልበት እንግዳ ነገር የማላውቀው ስሜቱን ካለፈው ዘመን ተቀባይ ናት ከዚህም ዘመን አሻጋሪ ሁለቱም በንድ ላይ አደላድላ አስተራቂ ናት ዘዋሪ

ጎበዝ በየጥጉ በሄድሽበት ዳሩ በዳሩን ልቡን ይፈታልሽ አልቤ ምንሽሩ እንደው መላገጡ ጠፋው መላውሉ ሄዶ ማይመለስ አንቺን ያለው ሁሉ አንቺን ያለው ብዙ ጎበዙ ጎበዝ ያገር Belize, Niger, Marca, Cefal, Alleghena, Minzir, Fano, Fano, Fano, Fano Mambau, Ancin, Marco, Mano, Ita, Samoa, Iya, Gesa, Gesa, Gesa, Gesa, Gesa, Gesa, Ulu, Basa, Seragala, Kampo, Kanji, Iya, Derasa, Tesan, Kafau, Iya, Fasa, Iga, Siwan, Embaru, Anchumaru, Iya, Chasa. ያስደመጥኳችሁ የሀሁ ቢትስ እና የወንዲ ማክ ዜማ ነበረ። አንቺ ሸገሬ ይሰኛል። እንግዲህ ፕሮግራማችን ልንጨርስ ሞክቢል አንድ ሙዚቃ ነው የቀረን። አድርግ አንድ አንድ ሙዚቃ ነው እሱም የናቲ ማን ነው። ባዶ የተሰኘው ሙዚቃ ወደ እናንተ ወደ እናንተ በማድረስ ፕሮግራም እንጨርሳለን። ዲጄ ፋቱ ነበሩ ሳስተናግዳችሁ የቆየሁት። አብሮኝ ሲድራክ እና ሞክ ቤል ነበሩ። ይህንን ሾው ፕሮዲስ ና ኢንጂኒር እያደረጉ ዘና ፈታ እንዳላችሁ ምንም ጥርጥር የለኝም። ዊ ሀድ አ ሀድ ግድ ታይም ኢትስ ፍራይዴ ኤቭሪባዲ ፍራይዴ ነው እንግዲህ ዘና ፈታ ፈታ ፈታ ዘና ፈታ ዘና ዘና ፈታ ፈታ በሉ። ቅዳሜና ደግሞ አሪፍ እንዲሆንላችሁ መኛለሁ። ሁሉም ነገር እናንተ ከሌላችሁ ባዶ ነው እና ኢንጆይ ላይፍ ሌትስ ጎ።